የዲ ደብልዩ ዜና። በመጀመሪያም አርስተ ዜናው የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ጥምረት በሕገ መንግስቱ ላይ ማሻሻያ ለማድረግ ተስማሙ። በኮንጎ ዲሞክራቲክ ሪፐብሊክ ጎማ ከተማ 12 ሰዎች የኢቦላ ምርመራ እንዲያደርጉ መታዘዛቸውን የፕሬዝደንቱ ቢሮ አስታወቀ። ትዕዛዙ የተላለፈው ከፍተኛ የህዝብ ቁጥር ባለበት ከተማ ሶስት ሰዎች በኢቦላ መያዛቸው በምርመራ ከተረጋገጠ በኋላ ነው። ሞዛምቢክ በበኩሏ ከማላዊ ጋር በሚያዋስናት ድንበር ላይ የኢቦላ ወረርሽኝ የመቆጣጠሪያ ኬላ አሰናድታለች። ፕሮአክቲቫ ኦፕን አርምስ በተባለ የስፔን መንግስታዊ ያልሆነ ድርጅት በዚህ ሳምንት ከባህር ከተረፉ 124 ስደተኞች መካከል ሁለት ነፍሰ ጥሮችን ብቻ ከመርከብ እንዲወርዱ መደረጉን የኢጣሊያ የባህር ኃይል ዛሬ አስታወቀ። ሕገወጥ ስደተኞችን በማሸጋገር ወንጀል በስህተት ኢጣሊያ ሀገር ታስረው የነበሩት ኤርትራዊ በስደተኝነት ጣሊያን ውስጥ ተገን ማግኘታቸውን ጠበቃቸው ለፈረንሳይ ዜና ምንጭ ገለጹ። ኤርትራዊው ከሶስት ሳምንት በፊት ነበረ ነጻ ተብለው የተለቀቁት። ዜናው በዝርዝር የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ጥምረት በህገ መንግስቱ ላይ ማሻሻያ ለማድረግ ተስማሙ። ከረዥም ድርድር በኋላ በበርካታ ነጥቦች ላይ ከስምምነት ለመድረስ ተችሏል ያሉት የድርድሩ ኃላፊ ኢብራሂም አልአሚን ናቸው። በዚህም መሰረት ማሻሻያ የተደረገበት ህገ መንግስት ነገ እሁድ በደማቅ ስነ ስርዓት በፊርማ ይጸድቃል ተብሎ ይጠበቃል። በጎረቤት ሀገር ኢትዮጵያና በአፍሪቃ ህብረት ልኡክ ሸምጋይነት ሁለቱ ወገኖች እንዲሁ ከወር በፊት ስልጣን ለማጋራት ማለትም ሲቪሎች የሚሳተፉበት ለሶስት ዓመት ወይም ከዚያ ጥቂት ዘለቅ ላለ ጊዜ የሚቆይ ሉዓላዊ ምክር ቤት ለመመስረት ተስማምተዋል። በኮንጎ ዲሞክራቲክ ሪፑብሊክ ጎማ ከተማ 12 ሰዎች የኢቦላ ምርመራ እንዲያደርጉ መታዘዛቸውን የፕሬዝደንቱ ቢሮ አሳወቀ። ትዕዛዙ የተላለፈው ከፍተኛ የሕዝብ ቁጥር ባለበት ከተማ ሶስት ሰዎች በኢቦላ መያዛቸው በምርመራ ከተረጋገጠ በኋላ ነው። የሀገሪቱ የኢቦላ ክትትል አስተባባሪ ዦ ዣክ ሙዬምቤ በሀገሪቱ የተከሰተው የኢቦላ ወረርሽኝ በዚሁ ከቀጠለ ስርጭቱ ከሁለት እስከ ሶስት ዓመት ሊዘልቅ እንደሚችል ለጋዜጠኞች ተናግረዋል። አስተባባሪው አርብ ዕለት ሩዋንዳን በምስራቅ ኮንጎ በኩል በምታዋስ ነው የጎማ ከተማ በሰጡት መግለጫ በሽታው መከሰቱ ከተረጋገጠ ካለፈው ዓመት አንስቶ 2600 የሚሆኑ ሰዎች በበሽታው የተያዙ ሲሆን 1800 የሚሆኑ ደግሞ ሞተዋል። ባለፈው አርብ እለት በጎማ ከተማ በኤቦላ በሽታ ሁለተኛ ሰው መሞቱ ከተረጋገጠ በኋላ በሽታው ወደ አጎራባች አካባቢዎች ሊዛመት ይችላል የሚል ከፍተኛ ስጋት ፈጥሯል። የአለም የጤና ድርጅት በዲሞክራቲክ ኮንጎ የተከሰተውን የኢቦላ ወረርሽኝ ዓለም አቀፍ አጣዳፊ የጤና ስጋት ነው ያለው ባለፈው ወር ነበረ። በኮንጎ ዲሞክራቲክ ሪፐብሊክ ሰሞኑን አንድ ዓመት የደፈነው የኢቦላ ወረርሽኝ እንደ ኤሮፓያን አቆጣጠር ከ2013 እስከ 2016 ከተከሰተው ወረርሽኝ በኋላ ከባዱ ነው ተብሏል። በምዕራብ አፍሪቃ ሀገራት በወቅቱ በተከሰተው ወረርሽኝ 28000 ሰዎች በበሽታው ሲያዙ 11300 የሚጠጉ ደግሞ ሞተዋል። በሽታው በላይቤሪያ ሴራሊዮንና ጊኒ መከሰቱ ይታወሳል። በተመሳሳይ ዜና ሞዛምቢክ ከማላዊ ጋር በሚያዋስናት ድንበር ላይ የኤቦላ ወረርሽኝ የመቆጣጠሪያ ኬላ ማሰናዳቷን የአገሪቱ ምክትል የጤና ሚኒስትር ዛሬ ገለጹ። የመቆጣጠሪያ ጣቢያው በድንበር በኩል የሚተላለፉ መንገደኞችን ትኩሳት በመለካት እንዲሁም መንገደኞቹ ኮንጎ ከነበረ ሰው ጋር ተገናኝተው እንደነበረ ያጣራል ተብሏል። በዚህም መንገድ ሞዛምቢክ ኤቦላ ያሰጋት እንደሆነ እናረጋግጣለን ብለዋል ምክትል የጤና ሚኒስትሩ ሄዳያቴ ቃሲም። ሕገ ወጥ ስደተኞችን በማሸጋገር ወንጀል በስህተት ጣሊያን ሀገር ታስረው የነበሩት ኤርትራዊ በስደተኝነት ጣሊያን ውስጥ ተገን ማግኘታቸውን ጠበቃቸው ለፈረንሳይ ዜና ምንጭ ገለጹ። ኤርትራዊው ከሶስት ሳምንት በፊት ነበረ ነጻ ተብለው የተለቀቁት የጸጥታ ኃይሎች በሱዳን በአናጢነት ይተዳደሩ የነበሩትን መድሃኔ ተስፋ ማርያም በርሄ እንደ ጎርጎርሲያኑ አቆጣጠር በ2016 ሱዳን ውስጥ በቁጥጥር ስር የዋሉት ጄኔራል በሚል ቅጽል ስም የሚጠራ መድኃኔ ይህዳጉ መርዕድ የተባለ ተጠርጣሪ መስሏቸው እንደነበር ተዘግቧል። ግለሰቡም ፓሌርሞ ጣሊያን ውስጥ ለ21 ወራት ከታሰሩ በኋላ ፖሊስ የያዘው ሰው የተሳሳተ መሆኑ ተረጋግጧል። ምንም እንኳን ፍርድ ቤቱ ግለሰቡ እንዲለቀቁ የወሰነ ቢሆንም፣ ጠበቃቸው ሚቼሌ ካላንትሮፖ እንደሚሉት መድኃኔ ተስፋ ማርያም በቀጥታ ወደ ሀገራቸው ተመላሽ የሚደረጉ የስደተኞች ማቆያ ነበር የተወሰዱት አሁን በጣሊያን ሀገር ተገን ያገኙት አናጢ መድኃኔት ተስፋ ማርያም በሱዳን፣ በጣሊያንና ብሪታንያ የስለላና የጸጥታ ባለሙያዎች ህገወጥ ስደተኞችን በማሸጋገር ወንጀል አቃቢ ህግ የ14 ዓመት እስር እንዲፈረድባቸው ጠይቆ ነበር። ፕሮአክቲቫ ኦፕን አርምስ በተባለ የስፔን መንግስታዊ ያልሆነ ድርጅት በዚህ ሳምንት ከባህር ከተረፉ 124 ስደተኞች መካከል ሁለት ነፍሰ ጦሮችን ብቻ ከመርከብ እንዲወርዱ መደረጉን የጣሊያን የባህር ኃይል ዛሬ አስታወቀ። የዘጠኝና የስምንት ወር ነፍሰ ጦር ናቸው የተባሉት ሴቶችን ጨምሮ ከሊቢያ በሜዲትራኒያን ባህር ላይ ሲጓዙ የስፔኑ ግብረ ኃይል የታደጋቸው 124 ስደተኞች ጣሊያን እንደማትቀበል የሀገር ውስጥ ጉዳይ ሚኒስትር ማቴዎ ሳልቪኒ ሐሙስ ዕለት ተናግረው ነበረ። መርከቡ አሁን ድረስ የተቀሩትን ስደተኞች የሚረከብ ሀገር እየፈለገ ይገኛል። እንዲሁ የጀርመን ሲአይ የተሰኘ ግብረ ኃይል ላምፔዱዛ አቅራቢያ የታደጋቸው አርባ ስደተኞች ጣሊያን ለመቀበል ባለመፍቀዷ ባህር ላይ ይገኛሉ። ጣሊያን ኃላፊነቱ የማልታ ነው በማለት ውድቅ ብታደርግም ግብረ ኃይሉ ወደ ማልታ የ20 ሰዓታት ጉዞ ይፈጅበት እንደነበር ገልጿል። አድማጮች የምትከታተሉት ከዲደብሊዩ የሚተላለፈውን የዓለም ዜና ነው። በጎርጎርሳውያኑ ሐምሌ ወር ብቻ ከ1500 በላይ ሲቪሎች አፍጋኒስታን ውስጥ መቁሰል ወይም መገደላቸውን የተባበሩት መንግስታት የአፍጋኒስታን ልዑክ ዛሬ አስታወቀ። የአፍጋኒስታን መንግስት ለደረሱት ጥቃቶች ተጠያቂ የሚያደርገው የታሊባንን ቡድን ነው። ቡድኑ በከተሞች አካባቢ በሚገኙ የወታደራዊ ጣቢያዎች ላይ ጥቃቱን አጠናክሯል ተብሏል። ታሊባን በየዕለቱ የጸጥታ ኃይላት ላይ ጥቃት ይሰነዝራል። ባለፉት 48 ሰዓታት ውስጥ ቢያንስ 17 ወታደሮችና ፖሊሶች ተገድለዋል ሲል የተባበሩት መንግስታት ልውቅ ገልጿል። ይህ መግለጫ የወጣው ዛሬ ዩናይትድ ስቴትስ እና የታሊባን ተጣማሪዎች ቃታር ላይ ያካሂዳሉ ተብሎ ከሚጠበቀው ወሳኝ የሆነ ድርድር ሰዓታት በፊት ነው። ሁለቱ ወገኖች የሚያደርጉት የስምምነት ውይይት ለ18 ዓመታት ገደማ የዘለቀውን የታሊባን ቡድንና የአፍጋኒስታንን ግጭት በማብረድ የዩናይትድ ስቴትስና ተጣማሪዎቿ ወታደሮች ከሀገሪቱ የሚወጡበትን መንገድ በማመቻቸት ላይ እንደሚያተኩር ተገልጿል። ዩናይትድ ስቴትስና የታሊባን ቡድን ካለፈው ዓመት ሐምሌ ወር አንስቶ ሲደራደሩ ቆይተዋል። እስካሁን ግን ከዘላቂ መፍትሄ ላይ አልደረሱም። ዛሬ ሩሲያ ውስጥ ከ ሶስት መቶ በላይ ሰልፈኞች ፖሊስ ማሰሮ ተዘገበ። ከነዚህ መካከል ስድስቱ ጋዜጠኞች ሲሆኑ ሌሎች ስድስት ደግሞ በቁጥጥር ስር በዋሉበት ሰዓት ጉዳት ደርሶባቸዋል ተብሏል። ምንም አይነት ሰልፍ እንዳይካሄድ በተከለከለበት ሞስኮ ነፃ አካባቢያዊ ምርጫ ይካሄድ በማለት ዛሬም በመቶዎች የሚቆጠሩ አደባባይ ወጥቷል። ፖሊስ በድረ ገጹ ላይ ይህ ሰልፍ ህገወጥ እንደሆነ በድጋሚ እናስጠነቅቃለን ሲል ማስፈሩን የፈረንሳይ ዜና መጭ ዘግቧል። እንዲሁ ባለፈው ሳምንት ቅዳሜ በተካሄደ የተቃውሞ ሰልፍ 1400 ሰዎች በፖሊስ ቁጥጥር ስር ውለዋል። የምርጫ ኮሚሽኑ 57 ሰዎች በመስከረም ወር በሚካሄደው አካባቢዊ ምርጫ ላይ በእጩነት እንዳይወዳደሩ ከልክሏል በመባል በሰልፈኞች ይወቀሳል። የሆንግ ኮንግ ፖሊስ አደባባይ የወጡ ሰዎች ላይ አስለቃሽ ጭስ በተነ። በብዙ ሺ የሚቆጠሩና ጥቁር የለበሱት ሰልፈኞች ዛሬም አደባባይ የወጡት መንግስትን በመቃወም ነው። ሰልፈኞቹ ዛሬ ምሽት ታሲም ሻትስዊ በተባለና በአገር ጎብኚዎች በሚዘወተር አካባቢ የሚገኝ ፖሊስ ጣቢያ ጋር ተሰብስበው ነበረ። ምንም እንኳን ይህ ሰልፍ ቀደም ሲል ተከልክሎ የነበረ ቢሆንም በመጨረሻ መፈቀዱ ተገልጿል። ሆንግ ኮንግ ውስጥ ባለፈው ሁለት ወራት በተደጋጋሚ የተካሄደው ሰልፍ የጀመረው የሆንግ ኮንግ መንግስት በወንጀል የተጠረጠሩ ግለሰቦች ለቻይና ተላልፈው እንዲሰጡ የሚደነግግን የህግ ረቂቅ በመቃወም ነበረ። ከዚያን ጊዜ አንስቶ የቻይና መንግስት በሆንግ ኮንጉ ላይ ከፍተኛ ተጽዕኖ አለው እያሉ አደባባይ የሚወጡት ሰዎች ተበራክተዋል። ይህ ዲደብሊው ነው። አድማጮች፣ አርእስተ ዜናው በድጋሚ እንሆ። የሱዳን ወታደራዊ ምክር ቤትና የተቃዋሚዎች ጥምረት በህገ መንግስቱ ላይ ማሻሻያ ለማድረግ ተስማሙ። በኮንጎ ዲሞክራቲክ ሪፐብሊክ ጎማ ከተማ 12 ሰዎች የኢቦላ ምርመራ እንዲያደርጉ መታዘዙን የፕሬዝደንቱ ቢሮ አስታወቀ። ትዕዛዙ የተላለፈው ከፍተኛ የህዝብ ቁጥር ባለበት ከተማ ሶስት ሰዎች በኢቦላ መያዛቸው በምርመራ ከተረጋገጠ በኋላ ነው። ሞዛምቢክ በበኩሏ ከማላዊ ጋር በሚያዋስና ድንበር ላይ የኤቦላ ወረርሽኝ የመቆጣጠሪያ ኬላ አሰናድታለች። ፕሮአክቲቫ ኦፕን አርምስ በተባለ የስፔን መንግስታዊ ያልሆነ ድርጅት በዚህ ሳምንት ከባህር ከተረፉ 124 ስደተኞች መካከል ሁለት ነፍሰ ጡሮችን ብቻ ከመርከብ እንዲወርዱ መደረጉን የኢጣሊያ የባህር ኃይል ዛሬ አስታወቀም። ህገወጥ ስደተኞችን በማዘዋወር ወንጀል በስህተት ጣሊያን ሀገር ታስረው የነበሩ ኤርትራዊ በስደተኝነት ጣሊያን ውስጥ ተገን ማግኘታቸውን ጠበቃቸው ለፈረንሳይ ዜና ምንጭ ገለጹ። ኤርትራዊው ከሶስት ሳምንት በፊት ነበረ ነጻ ተብለው የተለቀቁት። ዜናው በዚሁ አበቃ።